በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ ግሸን አምባ በሚገኙ ሁለት ባንኮች ላይ ማነታቸው ያልታወቁ ታጣቂዎች በፈጸሙት ዘረፋ ከ67 ሚሊዮን ብር በላይ ወስደዋል ሲሉ የሁለቱ ባንኮች የአካባቢው ቅርንጫፍ ስራ አስኪያጆች ተናግረዋል። በግሸን አካባቢ የሚገኙት የአቢሲኒያና ጸደይ ባንኮች ቅርንጫፍ ስራ አስኪያጆች ደሴ ላይ በጋራ በሰጡት መግለጫ ዘረፋው የተፈጸመው ባለፈው መስከረም 25 ቀን 2017 ዓ ም ነው በማለት አስታውቀዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደቡብ ወሎ አገረ ስብከት ስራ አስኪያጅ ለአካባቢ ማህበረሰብና ወደ ስፍራው ለሚመጡ ምዕመናን አገልግሎት እንዲሰጡ ተከፍተዋል ባሏቸው ባንኮች ላይ የተፈጸመ ያሉትን ዘረፋ ማውግዘዋል። የባንኮቹ ዋና መስሪያ ቤቶች ግን የቅርንጫፍ ስራ አስኪያጆች መሆናቸውን የገለጹት ኃላፊዎች ይፋ ባደረጉት የዘረፋ ጉዳይ ላይ ያወጡት ይፋ መግለጫ የለም። የአሜሪካ ድምፅ ሁኔታውን ከዋና መስሪያ ቤቶች ለማጣራት ያደረገው ጥረትም ለጊዜው አልተሳካም። መስፍን አራጌ በዚህ ጉዳይ ላይ ተጨማሪ አለው። በደቡብ ወሎ ዞን አምባሰል ወረዳ በሚገኘውና በኦርቶዶክስ ተዋህዶ ክርስትና እምነት ተከታዮች ዘንድ በስፋት በሚጎበኘው ግሸን አምባ አካባቢ በሚገኙት የአቢሲኒያ እና ጸደይ ባንኮች ላይ የታጠቁ ሰዎች ፈጸሙት የተባለውን ዘረፋ የቅርንጫፎቹ ስራ አስኪያጆች መሆናቸውን የጠቀሱ ሰዎች ይፋ ያደረጉት ትናንት ማለትም መስከረም 30 ቀን 2017 ዓ ም በደቡብ ወሎ ከተማ አስተዳደር አዳራሽ በሰጡት መግለጫ ነው። ከሁለቱ ባንኮች በድምሩ ከ67 ሚሊዮን ብር በላይ ተወስዷል። ሲሉ የቅርንጫፍ ስራ አስኪያጆቹ በዚሁ መግለጫቸው አስታውቀዋል። የአቢሲኒያ ባንክ ግሸን ደብረ ከርቤ የቅርንጫፍ ኦፕሬሽን ስራ አስኪያጅ መሆናቸውን የገለጹት ዘውዱ ቀን ነው መስከረም 25 ቀን 2017 ዓ ም ከቀኑ 11 ሰዓት እስከኩለ እኩለ ሌሊት ባለው ጊዜ ውስጥ ማንነታቸው ያልታወቁ ታጣቂዎች ፈጸሙት ባሉት ዘርፊያ ከባንኩ ከ63 ሚሊዮን ብር በላይ ተወስዷል ብለዋል። ከቀኑ 11 ሰዓት ተኩል ነበረ። በጣም ስራ በዝቶብን ነበር። የባህር ስራ ነው። ሰዓት ላት ሁላ ነበር የምንሰራው በጣም በትልቁ እያገለገልን ነበር የባህሉን ማህበረሰብ እያገለገልን እያሉ የታጠቁ ኃይሎች ቢሮች መጡና እንዳትንቀሳቀሱ፣ እንዳትናገሩ በማለት አስቀመጡን። ታዝናውን ትከፍታለህ ሚል ጥያቄ ተነሳብኝ። ታዝናው አልከፍትም በሚል ሰዓት በሰደፍ መታኝ። እጅና እጀን ይዘው ቁልፉን አውጥተው ሂደው ቢሞክሩት እንዲያላቸው እንዲስላቸው እንዲህ መጠና ደግሞ መሬት ላይ ጣለኝ። በመጨረሻ እኔ ብቻ አይደለም ይሄ በኮምቢኔሽን የሚከፈት ነው፣ ባካችሁ ተው የነገር የህዝብ ሀብት ነው ስላቸው ከሸሪውን ሄደው አመጡት። እሱንም በግድ ፊት ቁልፉን ካወጡ በኋላ ገንዘቡን እያወጡ ሁሉንም ምንም ሳይቀር አውጥተው ሀያ ስምንት ሚሊዮን ለሀገረ ስብከቱ የሚካፈት የቤተ ክርስቲያን እድሳት ከሁለት ሚሊዮን በላይ ስለዚህ በጠቅላላ እኛ ባንክ የተወሰደው ስልሳ ሶስት ሚሊዮን ሀያ ሁለት ሺህ ሰባት መቶ አስራ ሁለት ብር ወሰዱ። ከዛ ተጭፎ የቤተ ክርስቲያኑ ደወል ተደወለ። ሁሉም ካህናት፣ መነኮሳት ወጣ፣ የተሰራውን ሁሉ አየ። የጸደይ ባንክ ግሸን ማርያም ቅርንጫፍ ስራ አስኪያጅ መሆናቸውን የገለጹት ባለማሞ በበኩላቸው በተመሳሳይ ቀን በታጣቂዎች ተፈጸመ ባሉት ዘረፋ ከአራት ሚሊዮን በር በላይ መወሰዱን አመልክተዋል። በቀን ሀያ አምስት ዜሮ አንድ ሁለት ሺ አስራ ሰባት የቀን ስራችንን ሰርተን ከገባን በኋላ ከሌሊቱ አምስት ሰዓት ተኩል ላይ ነው። ፊታቸውንም ማሳየት ያልፈለጉ ጸጉራቸውንም ማሳየት ያልፈለጉ ጭንብልና ሽርጥን በመልበስ ከመኖሪያ ቤቴ አስገድደው የወሰዱበት ሁኔታ ነው ያለው። እኔም የመምታትና የመደብደብ ሂደትን ካካሄድ በኋላ የበረቁ ፍቃመት ከሄድ በኋላ ቢሮ ላይ ሲሄድ ሁለቱን ጥበቃዎች ታግተዋል። እኔም ሲሄድ ጌታችን ነው የሆንኩት። ቁልፉን ከእጅ ከተቀበሉ በኋላ በር ከፈቱ። በር ሲከፈቱ ወደ ውስጥ ላይ ግን ገብተው ካዝናውን ቁልፉንም አስወርድንም ስለማያውቁት ትከፍታላችሁ አትከፍቱም፣ የማትከፍቱ ከሆነ በህይወታችሁ የምትከፍቱ ከሆነ ግን ያው ህይወታችሁን እናስተርፍላችኋል የሚል ዛቻን አስፈራሩ። ከዛም በኋላ የመጨረሻ ጣፈንታችን ምንድነው? ካዝና ከፍቶ ገንዘቡን መስጠት ነው። በቤተ ክርስቲያኗ ጥያቄ በአካባቢው ያለውን ህዝብና ወደ ስፍራው የሚመጣውን ምዕመን ለማስተናገድ ተቋቁመዋል ባሏቸው ባንኮች ላይ ተፈጸመ ያሉትን ዝርፊያ ያወገዙት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደቡብ ወሎ ሀገረ ስብከት ስራ አስኪያጅ ቆሞስ መምህር አባ ላይኩኖ እንዲፍራው ናቸው። ድርጊቱ እንደ ስጋዊ ህግም ወንጀል ነው፣ እንደ ቤተ ክርስቲያንም ኃጢአት ነው። በመፈጸሙም ደግሞ አዝነናል። በተለይ አቢሲኒያ ባንክ እዛው እግዚአብሔራዊ ግቢ ውስጥ ከቤተ ክርስቲያኗ ቤት ተከራይቶ ነው የሚሰራው። መጀመሪያም ባንኩ ወደዛ ቦታ እንዲሄድ የጋበዘችው ቤተ ክርስቲያኗ ናት። ምክንያቱም ግሸን ላይ በዓመት የሚከበሩ አንድ ሶስት በዓላቶች አሉ፣ ታላቅ በዓላቶች። ለዛ የሚመጣው ህዝብ እየተቸገረ ስለነበረ ደሞዝም በየወሩም በካሽ መክፈል በዚህ ዘመን አግባብ ስላልነበረው ባንክ ይግባ ብለን ጠይቀን ስናይ ባንክን ጋብዘን ያስገባ ነው እኛን በዚህ ደረጃ ግሸን ቦታ ላይ ይሄ መፈጸሙ በጣም አሳዝኖናል። በደቡብ ወሎ ዞን ግሸን አምባ አካባቢ በሚገኙት የአቢሲኒያ እና ጸደይ ባንኮች ቅርንጫፎች ላይ በታጠቁ ሰዎች ተፈጸመ የተባለውን ዝርፊያ በተመለከተ የሁለቱም ባንኮች ዋና መስሪያ ቤቶች እስካሁን ያወጡት ይፋዊ መግለጫ የለም። የባንኮቹ ቅርንጫፍ ስራ አስኪያጆች መሆናቸውን የጠቀሱት ኃላፊዎች ይፋ ያደረጉትን የዘረፋ መረጃ ከዋና መስሪያ ቤቶቹ ለማረጋገጥ ያደረግነው ጥረትም ለጊዜው አልተሳካም። ከደቡብ ወሎ አስተዳደርና ፖሊስ መምሪያ ማብራሪያ ለማግኘት ያደረግነው ጥረትም አልሰመረም። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ በተለያዩ አካባቢዎች የሚደረጉ እገታዎች፣ ዘረፋና መሰል የሰብአዊ መብቶች ጥሰቶች እንደሚያሳስበው የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜያት ባወጣቸው ሪፖርቶቹ መግለጹ ይታወሳል። ማንኛውም አካል በሲቪል ሰዎችና ሲቪል ተቋማት ላይ ያነጣጠሩ ጥቃቶችን ከማድረስ እንዲሁም የነዋሪዎችን የዕለት ተዕለት እንቅስቃሴ ከሚያውኩ ተግባራት እንዲቆጠብ ጥሪ ሲያስተላልፍም ቆይቷል ኮሚሽኑ ደግሞ ከሰኔ ወር 2015 እስከ ሰኔ ወር 2016 ዓ.ም ያለውን ጊዜ በሚሸፍነው ለሶስተኛ በጀት ዓመት ይፋ ባደረገው ዓመታዊ ሪፖርቱም በርካታ የአገሪቱ አካባቢዎች በትጥቅ ግጭት ውስጥ ያሉ ወይም ያለፉ በመሆናቸው በማኅበራዊና ኢኮኖሚያዊ መብቶች ላይ አሉታዊ ተጽዕኖ ማሳደሩን አብራርቷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ